of America በደቡብ ወሎ በርካታ የሰማያዊ ፓርቲ አባላትና ደጋፊዎች መታሰራቸውን የፓርቲው ሊቀመንበር አስታወቁ፣ ይላል ዘገባው። የእስሩ ሁኔታ በግብታዊነት የሚካሄድ በመሆኑም እጅግ ተቸግረናል ሲሉ ሊቀመንበሩ አማረዋል። በኦሮሚያ ክልል ምዕራብ ጎጂ ዞን ገራማ ወረዳ ተመሳሳይ ችግር እንዳለም የሰማያዊ ፓርቲ የዞኑ አስተባባሪ ገልጠዋል የወረዳው የጸጥታ ኃላፊ በበኩላቸው ከህግ ውጭ የተፈጸመ እስራት የለም ሲሉ ነው መልስ የሰጡት። መለስካቸው አመሃ ዝርዝሩን ይዟል። የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ እንደሚሉት የአስቸኳይ ጊዜ አዋጁ ከመታወጁ በፊት በጠቅላላ ከ94 የማያንሱ አባላት ታስረዋል። ከአስቸኳይ ጊዜ አዋጁ ወዲህ ደግሞ 23 አባላት እንደታሰሩና ይህንኑ ለመርማሪ ቦርዱ እንዳመለከቱ ይናገራሉ ቦርዱም ተጣርቶ ይለቀቃሉ የሚል መልስ ከሰጣቸው በኋላ ታሳሪዎቹ ወዳልታወቀ ቦታ መወሰዳቸውን ያስታውሳሉ። እነዚህን እስረኞች አሁን ይገኛሉ በሚሉባቸው ስፍራዎችም ማንም ሰው ሊጠይቃቸው እንደማይችል አቶ የሽዋስ ይናገራሉ። እንደ ምሳሌም የፓርቲው የውጭ ጉዳይ ኃላፊ ናቸው የተባሉት አቶ አበበ አካሉን ባለቤታቸውና ልጆቻቸው እንኳን ሊያገኟቸው አልቻሉም ብለዋል። አሁን በደቡብ ወሎ ተጀመረ ያሉትን እስር ደግሞ እንዲህ ይገልጹታል። አፈሳ ነው። ደቡብ ወሎ ሐይቅ ላይ የፓርቲው አባላት፣ ደጋፊዎች ታፍሰዋል ማለት ይቻላል። ሀምሳ ሰው ነው ለምሳሌ አንድ ቦታ ላይ የታሰረው ሀምሳ ሰው፣ አንድ ቦታ ላይ 14 ሰው፣ አንድ ቦታ ላይ ሰባት ሰው፣ የቀጠለ ነው። ከባለፈው የአስቸኳይ ጊዜ ዋጁ ነው ለማለትም ህግ ነው ለማለትም ተቸግረናል። ምክንያቱም ዝም ብሎ ግብታዊ ነው እስሩ። በምን ምክንያት ነው መጠየቅ አይቻልም። ክስ የለም፣ ምርመራ የለም። ወዳልታወቀ ቦታ ነው የሚወሰዱት። የተወሰኑት እንደውም እየፈሩ ከሰፈራቸው እየተሰደዱ ነው አሁን። የፓርቲ አባል በመሆናቸው ብቻ በቃ ከሌ ታሰረ፣ ስለዚህ ቀጣዩ እኔ ነኝ ማለት ነው እያሉ ቦታቸው እየለቀቁ ነው እየሄዱ ያሉት አሁን እና ምንም ይሄ ነው ለማለት በአስቸኳይ ጊዜ አዋጁ ነው ህግ ጥሰው ነው ወይ ከከሌ ጋር ተገናኝተው ነው ወይ ብሎ እንኳን አይደንቲፋይ ለማድረግ በጣም አስቸጋሪ ሆኖብናል። አቶ የሸዋስ አሁን ተፈጥሯል የሚሉት ሁኔታ በተቃዋሚ ፓርቲነት ተደራጅቶ ለመስራት እጅግ አስቸጋሪ እንደሆነ ነው የሚገልጹት። ስለዚህ ወይ በፓርቲ መደራጀት አይቻልም እዚህ ሀገር፣ ስለዚህ አቁሙ፣ ሰርቲፊኬታቸው መልሱ ነው ማለት ያለበት መንግስት፣ ወይም ደግሞ ንጹሕ የሆነውን ሰው እያጠራ መልቀቅ ነው ያለም። እስካሁን አንድም ሰው የተለቀቀ የለም አንድም ሰው የሚያዘው ግን እኛ እስካሁን እስከወቅ ነው ድረስ በየቦታው መዋቅር አለ። የደወሉ ይነግረናል የፓርቲ አባል ስለሆነ ብቻ ነው የሚያዘው። ይህን ይህን ጥሳችኋል እኳ አይባሉ። ለምሳሌ አዲስ አበባ ላይ ያሉት የተለጠፈውን ስናየው መንግስትን ማጥላላት ነው የሚለው ከዚህ በፊት 23 ሰዎች ያልኩ። የተቃዋሚ ፓርቲ አባል ሆኖ አማራጭ ሀሳብ አምጥቶ የሚቃወም ሰው መንግስት ሊያወድስ አይችልም። የሰማያዊ ፓርቲ በኦሮሚያ ክልል የምዕራብ ጉጂ ዞን አስተባባሪ አቶ በድሉ መንግስቱ ደግሞ ለፓርቲው ጠቅላላ ጉባኤ ወደ አዲስ አበባ ከመጡ በኋላ የፓርቲው አባል በመሆኔ ብቻ ቤቴ ከሕግ ውጭ ተሰብሮ ንብረቴ ተዘርፏል፣ ባለቤቴም በእኔ ምክንያት ታስራለች ሲሉ ይናገራሉ። በኮማንድ ፖስት ተደራጅተናል የሚሉ አካላት ከኋላ በኩል የመኖሪያ ቤቴን ሰብረው ገብተው የተለያዩ የፓርቲውን ሰነዶች እና ንብረቶች ካርኔዎች፣ እንዲሁም ባለቤቴ ጫማ ሽጣ ያስቀመጠችውን 9700 ብር እኔ ቤት ውስጥ በጥሪት ያስቀመጥኩትን 25,000 ብር ከቤት ዘርፈው ከሻንጣ ውስጥ ወስደው ሻንጣውን በታትነው ዘርፈው ቤቱን ክፍት አድርገው ጥለው ሄደዋል። ባለቤቴን ከቤተ ክርስቲያን ስትመጣ አራት ሰዓት አካባቢ ላይ ኢሰብአዊ በሆነ ድርጊት እየተደበደበች እየተገፈተረች በታጣቂ ሚኒሻ ኃይል ወደ ፖሊስ ጣቢያ ተወስዳ ታስራ ነበር። በምዕራብ ጉጂ ዞን የገላና ወረዳ ጸጥታ ኃላፊ አቶ አበበ ዲከው በበኩላቸው የአቶ በድሉ ባለቤት ወይዘሮ ምስራቅ አሰፋ በቁጥጥር መዋላቸውን ባይክዱም ውንጀላውን ግን አስተባብለዋል። የተዘፈረ መብትም የለም መታሰሩ ለጊዜ አሁን በህግ ቁጥጥር ስር ነው አለችው። ምንም የተዘፈራት ሰብዊ መብትም የለም ሆነ የምናጣራው ነገር ስላለ ነው። ተጨባጭ መራጃም አለን። በተጨባጭ መራጃ ጋር ከአዋጁ ጋር ተያይዞ ወንጀለኛ በመሸሸግ እና ተፈላጉን በመደበቅ ነው እና በተጨባጭ ማስረጃም ሁሉም ነገር በተረጋገጠ ነው። አሁን ጊዜ እየተጣራች ነው አለችው እንጂ እሷ ብቻ ሳይሆን ማንም እየተጣራ ያለ በአሁኑ ሰዓት ከነውጥ ጉዳይ ጋር ተያይዞ የነበሩ ሰዎችም ሁሉም እየተጣራ እንዳለ እንደ ማንኛውም ሰው እየተጣራች ነው አለችው። አቶ በድሉ በባለቤታቸው ላይ የተፈጸመው በደል ይህ ብቻ እንዳልሆነና ከመጀመሪያው እስር በኋላም ስለተፈጸመው ሁለተኛ እስር ይዘረዝራሉ። ኅዳር 25 ቀን አሁንም እሁድ ለት ነው። ስምንት ሰዓት አካባቢ በቤቱ መጥተው ፈተሹ። ፈትሸው የሚያስወነጅላቸው ነገር በሚያጡበት ሰዓት ቤት ውስጥ ንግድ ፍቃድ አላት። ምስራቅ አሰፋ አገኘሁ የሚል የጫማ ንግድ ፍቃድ አላት። ከመደርደሪያ ላይ 97 ጫማ 97 ጥንድ ጫማዎችን በጆንያ አስጭነው ወስደው እሷንም እየገረፉ ወስደው አስረዋታል። ይሄን ይመስላል። ከፍተኛ በደል ነው የደረሰብኝ። ኢሰባ የሆነ አያያዝ ነው እሷ ላይም እየደረሰ ያለው ከሰው ጋር እንዳትገናኝ ተደርጓል። ምግብ እንዳይገባላት ተደርጓል። ዘመድ እንዳይጠይቃት ተደርጓል። ይህን ይመስላል። የወረዳው የጸጥታ ኃላፊ ደግሞ ይህ አልተፈጸመም ነው የሚሉት። በትም አልተሰበረም፣ የተዘረፈ ንብረትም ያለም ህገወጥ፣ ይሄ ኮንትሮባንድ እቃ ተይዟል። ኮንትሮባንድ ደግሞ የትም የሚያዝ ነው። ኮንትሮባንድ ጫማ ተይዟል። የተወሰነው ከቤት ውስጥ እሷ ባለችበት ተቆጥሮ ነው፣ ሰው ባለበት። ስለዚህ ይሄ ነው ያለው እንጂ ያለ አግባብ የሌለው የተዘረፈ ለእኛም ያመለከተችው ነገር የለም። እኛም ሰው ባለበት ነው፣ ሁሉም አካል ባለበት ነው። ከተማ ውስጥ ነው፣ ገጥርም አይደለም። ይሄ እየተሳሳቴ ነው ለእናንተ የደረሰው። ባለፈው ሳምንት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ ከአድማጮች ለቀረቡ ጥያቄዎች በሰጡት መልስ እንዳስታወቁት በአሁኑ ጊዜ ካስ አስቸኳይ ጊዜ አዋጁ ጋር በተያያዘ የታሰሩትን ሰዎች ቁጥር በእርግጠኝነት የሚያውቀው ኮማንድ ፖስት እንደሆነ መጥቀሳቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።